ጥያቄ 46 የዑምራ ማዕዘናት ወይም ምሰሶዎች ስንት ናቸው? መልስ፣ አንደኛ ኢሕራም፣ ሁለተኛ ጠዋፍ ማድረግ፣ ሦስተኛ በሶፋ እና መርዋ መካከል መመላለስ ናቸው።